ተስፋ ለሴቶች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 ሰላም ጤና ስጥልኝ፣ እንደምን አመሻችኋል! የተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች የጌታ ጸጋና ሰላም ይብዛላችሁ እያልን የዛሬውን ፕሮግራማችንን እንጀምራለን። እንግዲህ ይህችን የሰላሳ ደቂቃ ቆይታ አብረናችሁ ለማሳለፍ እድል ስላገኘንም እጅግ በጣም ደስ ይለናል። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳ እስከ ፍጻሜ አብሬያችሁ ነኝ። I'm you the je بس بس بس بس بس لا بس بس بس بس بس بس بس بس بس بس بس بس بس ልጅን በማሳደግ ሕይወት ውስጥ ብዙ ወላጆችን የሚያስጨንቀውና ግራ የሚያጋባው ያመጋገባቸው ሁኔታ ነው። ለጨቅላ ህጻናት ምግብ አዘገጃጀትና አቀራረብ እንዲሁም ስለሚይዘው የምግብ አይነት የተለየ ጥንቃቄ መደረግ አለበት። የእናጡት ወተት በእነዚህ ወራት ልጅን የእናጡት ወተትን ብቻ መመገብ ይመከራል። የእናጡት ወተት ለመጀመሪያዎቹ ስድስት ወራት ብቸኛው የልጅ ምግብ መሆን አለበት። ለሚቀጥለው አንድ አመት ደግሞ ከሌላ ምግብ ጋር እንደ ተጨማሪ ምግብ ቢሰጣቸው ለልጁ የሚሰጠው ጥቅም ከፍተኛ ነው። ልጅሽን ጡት ባጠባሽ ቁጥር ከእርሱ ጋር ያለሽን ቅርበትና ትስስርም ይጨምራል። ጡት ማጥባት መቼ ነው የሚጀመረው? ልጁ በተወለደ በመጀመሪያው አንድ ሰዓት ውስጥ ጡት መጥባት መጀመር አለበት። ይህም ልጁ ከእናቱ ደረት ተጠግቶ የቆዳ ለቆዳ ሙቀት ልውውጥ እንዲኖር በማድረግ የልጁ የሰውነት ሙቀት የሚፈለገው ሁኔታ ላይ እንዲሆን ይረዳል። ከዛ በተጨማሪም የመጀመሪያው ሰዓት ሲያልፍ እንቅልፍ ስለሚወስደው በባዶ ሆዱ እንዳይተኛ ይረዳዋል። ልጅሽን በየሁለት ሰዓቱ ጡት ማጥባት አለብሽ፣ ነገር ግን የልጁ ፍላጎትም መጠበቅ አለበት። ልጆች ሲርባቸው መቆሚያ መቀመጫ በሚያሳጣው ለቅሷቸው ረሃባቸውን ያሳውቃሉ። ስለዚህ ሁለት ሰዓት እስኪሞላ አለመስጠት ወይም ደግሞ ሁለት ሰዓት ስለሞላው ብቻ ጥሩ እንቅልፍ የተኛውን ህጻን መቀስቀስ አስፈላጊ አይሆንም። ነገር ግን አንዳንድ ህጻናት ለረሃብ ያላቸው መልስ የዘገየ ስለሆነ ከአራት ሰዓት በላይ የተኛ ልጅሽን ቀስቅሰሽ ማጥባት አለብሽ። ምግቡን መብላት መፈለግ ወይም አለመፈለጉ የልጅሽ ምርጫም መሆኑን አትዘንጊ። ጡት መፈለጋቸውን ወይም ረሃባቸውን ከሚገልጹበት መንገዶች መካከል እጃቸውን ወዳፋቸው አፋቸው በተከታታይ መላክ፣ ጣታቸውን ወይም እጃቸውን መጥባት፣ የመጨናነቅ ምልክቶች፣ እግራቸውን መወጣጠርና የማያቋርጥ ለቅሶ የመሳሰሉትን መጥቀስ ይቻላል። እነዚህን ምልክቶች በሚያሳዩ ጊዜ ጡት መጥባት አለባቸው። ትክክለኛው የአጠባብ መንገድ እንዴት ነው? ከማጥባትሽ በፊት ለልጁም ለአንቺም የሚመች አቀማመጥ መፈለግ አለብሽ። ቁጭ ብለሽ ከሆነ በምታጠቢው ጡት ተቃራኒ ባለው እጅ ብቻ ልጁም ሙሉ በሙሉ በመያዝ የልጅሽ ጆሮ ትከሻና የወገብ አጥንቱ በተመሳሳይ መስመር ላይ ሆነው ልጅሽ ሙሉ በሙሉ ወደ አንቺ እንዲዞር በማድረግ ወደ ጡትሽ በደንብ ማስጠጋት አለብሽ። የላይኛውን እጅሽን መዳፍ ከፍተሽ ጡትሽን መደገፍና በሌባ አጣትሽ ብቻ የልጁን አገጭ መያዝ ለልጁ ወተት መሳብን ቀላል ያደርግለታል። የጡት ጫፍ ሙሉ በሙሉ የልጅሽ አፍ ውስጥ ካልገባ ወተቱን በደንብ የመሳብ አቅም አይኖረውም። ከጡትሽ ጫፍ በተጨማሪ በዙሪያው ያለው ጥቁሩ ክፍልም አብሮት መግባት አለበት። አገጩ ደግሞ ከጡትሽ ጋር በሚገባ መነካካት አለበት። የዚህ አይነቱ አቀማመጥ አንቺ ከላይ ሆነሽ ስታይው ልጅሽ የታፈነ ሊያስመስል ይችላል። ለዚህም ብዙ እናቶች ሲያጠቡ የልጆቻቸውን ጭንቅላት ከጡታቸው ጫፍ ራቅ አድርገው ይይዛሉ። ይህም ልጁ መጥባት የሚገባውን ያህል ወተት እንዳይወስድ ያደርጋል። ትክክለኛው አቀማመጥ ልጁ ላይ ምንም ዓይነት ጉዳት ስለሌለው በዚህ መንገድ ብታጠቢ ይመከራል። በተጨማሪም አፉን ሙሉ በሙሉ ሳይከፍት ጡትሽን ከመስጠት ተቆጠቢ። ለመጀመሪያዎቹ ደቂቃዎች ከጡት የሚወጣው ወተት ቀጠን ያለና የውሃ ይዘት ያለው ነው። ለልጁ እንደ የምግብ ፍላጎት መክፈቻ ወይም አፒታይዘር በመሆን የምግብ ፍላጎቱን ከመጨመር ያለፈ ብዙም ጥቅም የለውም። ወደ መጨረሻ የሚወጣው ወተት ግን ለልጁ በሚያስፈልገው ንጥረ ነገሮች የተሞላ ነው። እዚህኛው ወተት ላይ ለመድረስ በአጠቃላይ በአንድ ጡት ብቻ እስከ ሀያ ደቂቃ መጥባት አለበት። ስለዚህ ልጅሽን ስታጠቢ ጡቶችሽን ከመቀያየር ይልቅ በአንድ ጊዜ አንዱን ብቻ የማጥባት ልምድ ይኑርሽ። ሌላኛው ጡትሽ እየፈሰሰ ካስቸገረሽ ልጅሽ በደንብ እየጠባ እንደሆነ የሚያሳይ ምልክት ስለሆነ ብዙም ሊያስጨንቅሽ አይገባም። ልጄ በደንብ እየጠባ እንደሆነ በምን አውቃለሁ? ትክክለኛውን የማጥቢያ ዘዴ ከተጠቀምሽ ልጅሽ በደንብ እየተመገበ እንደሆነ አትጠራጠሪ። በተጨማሪም ከልጅሽ አጠቃላይ አቋም፣ የክብደት ለውጥ በሚጠባበት ጊዜ በሚያደርጋቸው እንቅስቃሴዎችና በሚያሰማቸው ድምፆች ማወቅ ትችያለሽ። ወተቱን ሲውጠው የሚያሰማውን ድምፅ በተመስጦ መስማት አለብሽ። ከተቃራኒው ጡትሽ ወተት እየወጣ ከሆነም ከሚጠባው ጡት የሚወጣውን ወተት ልክ የሚያሳይ ስለሆነ ልጁ በደንብ እየጠባ ነው ማለት ነው። በቀን ከሶስት እስከ 4 ጊዜ ሰገራ ካለው ወይም ስድስት ጊዜ ያህል እርጥብ ሽንት ጨርቅ ወይም ዳይፐሮችን ከቀየርሽለት በደንብ እየጠባ እንደሆነ ያሳያል። የሰገራው ክለር ቢጫና ቁርጥርጥ ማለት አንዱ መገለጫ ምልክቱ ነው። ልጅሽ እየጠባ እንቅልፍ ከወሰደው የጡትሽን ጫፍ ከለቀቀና ሌላ ጨዋታ ካማረው እንዲሁም እጆቹና እግሮቹ መወጣጠራቸውን ትተው ዘና ብለው ከተቀመጡ እንደጠገበ ማወቅ ትችያለሽ። የእናጡት ወተት ጥቅም ምንድን ነው? የእናጡት ወተት ከብዙ በሽታዎች ይከላከላል። በእናትየዋ ሰውነት ውስጥ የሚገኙና በልጁ ውስጥ ገና መሰራት ያልጀመሩ የበሽታ መከላከያ ንጥረ ነገሮች ወተቱ ውስጥ ስለሚገኙ የህፃኑን የበሽታ የመከላከል ኃይል ይጨምራል። የህፃኑን እድገት የሚያፈጥኑ ንጥረ ነገሮችንም ይይዛል። ለአይምሮ እድገታቸውም ከፍተኛ አስተዋጽኦ ያደርጋል። ማጥባት ለልጅሽ ከሚሰጠው ጥቅም በተጨማሪ ላንቺን ብዙ ጥቅሞች አሉት። ልጇን የጡት ወተት ብቻ የምትመግብ እናት ቢያንስ ስለ ሶስት ወር አታረግዝም። ስለዚህ እንደ አንድ የወሊድ መቆጣጠሪያ መንገድ ልትጠቀሚበት ትችያለሽ። በእርግዝናሽ ጊዜ ጨምረሽ የነበረውን ክብደትም በማጥፋት በኩል የራሱ አስተዋጽኦ ያደርጋል። ጡት በማጠባ ጊዜ ምን ዓይነት ምግብ መመገብ አለብኝ? እንደ ማንኛውም ጊዜ የተመጣጠነ ምግብ መመገብ አለብሽ። አትክልት ብቻ የሆነ ምግብ የቫይታሚን ቢ12 እጥረት ስለሚያስከትል ተጠንቀቂ። የምትመገቢው ምግብ የጡት ወተትሽን ጣዕም እና ሽታ ይቀይረዋል። ይህም በልጅሽ ቀጣይ ህይወት የምግብ ምርጫውን ይወስናል ተብሎ ይታመናል። ጡትሽ ትንሽ ከሆነ ልጅሽን በበቂ ሁኔታ ላይመግብ ይችላል ብለሽ ሀሳብ አይግባሽ። የሁሉም ሴቶች ጡት ትልቅም ሆነ ትንሽ፣ ልጁ የሚያስፈልገውን ያህል ወተት የማምረት አቅም አለው። አጥብተሽ ስትጨርሺ ጫፉን በውሃ ብቻ ማጠብ ይበቃል። ደግሞ ደግሞ በሳሙና መታጠብ የቅባትነት ባህሪውን ሊያጠፋና ደረቅ ሊያደርገው ይችላል። ልጅሽ ስድስት ወር ከመሙላቱ በፊት ተጨማሪ ምግብ አያስፈልገውም። ተጨማሪ ምግብ እንድትሰጩ የሚፈለግባቸውን ጊዜያት እንደሚከተሉት ገልጸናቸዋል። ምናልባት አንዳንድ አስገዳጅ ሁኔታዎች ከገጠሙሽ፣ ማለትም ከዚህ ቀጥሎ ባሉት ምክንያቶች ተጨማሪ ምግብ ከስድስት ወር በፊት ልትጀምሪ ትችያለሽ። እነዚህም መድኃኒት መውሰድ ከጀመርሽ፣ ልጅሽ ከላይ የተጠቀሰውን የክብደት መጠን ካልጨመረ ልጅሽ በተለያዩ ምክንያቶች ወተት በደንብ መሳብ ካልቻለና የመሳሰሉት አስገዳጅ ሁኔታዎች ከገጠሙሽ ከስድስት ወር በፊት ለልጅሽ ተጨማሪ ምግቦችን መጀመር ትችያለሽ። ልጅሽን ከጡት ወተት ወደ ደረቅ ምግብ ስትቀይሪ ግን ቀስ እያልሽ መሆን አለበት። የልጆች ሆድ የለመደው ፈሳሽ ምግብ ወደ ደረቅ ባንዴ ሲቀየርበት ትንሽ ሊያስቸግራቸው ይችላል። ተጨማሪ ምግብ ስትሰጩ ከኃይል ሰጭነቱ በተጨማሪ የልጅሽን እድገት ሊያፋጥንና የምግብ ምርጫውን ሊያስተካክልለት ይገባል። ልጅሽን ምግብ ማስጀመር ትዕግስት አስጨራሽ ተግባር ነው። የሰጠሽውንም ምግብ ሁሉ በአንድ ቅምሻ እሺ አይልምና ደጋግመሽ ሞክሪ። በመጀመሪያ በተለያዩ እህሎች በተሰራ አጥሚት ብታስጀምሬው ይመከራል። እየቆየሽ ደግሞ የተፈጨ ሙዝና አቮካዶ የመሳሰሉ ምግቦች ልታለማመጩ ትችያለሽ። ልጅሽ ከሰባት እስከ አስራ አንድ ወር እያለ ምግቦቹን በራሱ እጅ ይዞ የመብላት ፍላጎት ያሳያል። ራሱን ችሎ ቁጭ ማለት ከጀመረ በደንብ የተቀቀሉ አትክልቶች ለምሳሌ ካሮት፣ ድንችና ዝኩኒ ልትሰጩ ትችያለሽ።

Let's go somewhere new, somewhere far. We can dance, we can never እህቴ ሆይ ሕፃናትን እንዴት መንከባከብ እንደሚገባሽ በመማርሽ ደስተኛ ነሽ። ሕፃን ተወልዶ እያደገ ሲሄድ ማየት እጅግ ደስ የሚያሰኝ ነው። አዲስ የተወለደ አራስ ሕፃን ዝም ብሎ ረጅም ሰዓት ይተኛል። የሆነ ነገር ሲፈልግ ያለቅሳል። የስድስት ወር ልጅ ሲሆን ተጨማሪ ምግብ ይጀምራል፤ እንዲሁም እናቱንና አባቱን ሲያይ ይስቃል። ከዚያም መዳ ዕቃዎችን ተደግፎ መሄድ ይጀምራል። ሁላችንም በዚህ አይነት ሂደት ውስጥ አልፈናል። እኔ ሕፃን እያለሁ በእግሬ ለመሄድ ብዙ ጊዜ እንደፈጀብኝ እናቴ ነግራኛለች። ልጄ ደግሞ ከመራመድ በፊት የለመደው መሮጥ ነበርና ለእኔም ሆነ ለሰራተኛዬ በጣም አስቸጋሪ ሆኖብን ነበር። ውድ እህቴ ሆይ አንቺም ስለ ልጅነት ጊዜሽ ከእናትሽ የሰማሹ ይኖርሻል። አንዳንድ ጊዜ ይህንን ለልጆችሽ ታጫውቻቸው ይሆናል። ይህ እንግዲህ አንዱ የህይወታችን አካል ነው። ህፃን ሆነን የምናደርገውን ነገር ስናድግ እንተዋለን። ለምሳሌ ልጆች እያለን ራስ ወዳድነት ይጎላብናል። ይህም ህፃናት አሻንጉሊቶቻቸው ወይም ኳሳቸው ሲነካ እንደማይወዱት ማለት ነው። ያለቅሳሉ፣ ያንን የነካባቸውንም ልጅ ይመቱታል። ላደረጉት ነገር የሚመጣባቸውን ነገር አያስቡም። ወይም አሻንጉሊታቸውን ለሚወስደው ልጅ ምንም እንኳ ሌላ ብዙ ቢኖራቸውም ርኅራሄ አይሰማቸውም። እኛ ደግሞ እንደ ወላጅ ልጆቻችን ለሌሎች ደግ እንዲሆኑ እንፈልጋለን። ነገር ግን ይህ ባንዴ የሚያመጡት ሳይሆን በሂደት የሚረዱት ነው። እንደ እናት ልጆቻችንን በቀስታ ማለማመድ ይጠበቅብናል። ውድ እህቴ ሆይ አንቺ ከቤተሰቦችሽ የተማርሻቸውን ትምህርቶች ጥቂቶቹን ታስታውሻለሽ። አንቺ ስለ ልጆችሽ ምን እያስተማርሻቸው ነው? የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ለልጆቻችን ስለ ሕይወት እንዴት እንደምናሰለጥናቸው የሚናገርበት መንገድ ግርም ይለኛል። አንድ ቁጥር ብቻውን ስለ እድገት ያብራራል። አንደኛ ቆሮንቶስ ምዕራፍ አስራ ሶስት ቁጥር አስራ አንድ ላይ እንዲህ ይላል፣ ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሳሆኜ ግን የልጅነቴን ጠባይ ሽር ያለሁ ይላል። ይህንን መልእክት የጻፈው ሐዋርያው ጳውሎስ ነው። ሐዋርያው ጳውሎስ ሕዝቡ እንዳልበሰሉ መሆናቸውን አልፈለገም። ያንን እንዲያቆሙ ነው የፈለገው። ያልበሰለ ሰው ትኩረት የሚሰጠው አስፈላጊ ለሆነው ነገር አይደለም። ሐዋርያው ጳውሎስ የእግዚአብሔር ሕዝቦችን በበሰለ ወይም ጠንከር ባለ መልኩ እንዲመላለሱ ያበረታታቸው ነበር። ያም ማለት ሌሎችን በማፍቀር ላይ ትኩረት እንዲያደርጉ ነው። መጽሐፍ ቅዱስ ስለ አለመብሰል ወይም ራስ ወዳድነት ባህሪ በፊልጵስዩስ ምዕራፍ 2 ቁጥር 3 እስከ 4 ላይ እንዲህ ይላል። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳ አታድርጉ፣ ነገር ግን እያንዳንዱ ባልንጀራውን ከራሱ ይልቅ እንዲሻል በትሕትና ይቁጠር። እያንዳንዱ ለራሱ የሚጠቅመውን አይመልከት፣ ለባልንጀራው ደግሞ እንጂ ይላል። እነዚህ ልንከተላቸው የሚገቡ እውነታዎች ናቸው። ይህንን ነው ለልጆቻችንም ማስተማር ያለብን። በእርግጥም መጽሐፍ ቅዱስ ልጆችን ልንመራቸው እንደሚገባ በምሳሌ 22 ቁጥር ስድስት ላይ ይናገራል። ልጅን በሚሄድበት መንገድ ምራው ይለናል። ይህ መንገድ ምንድን ነው? የትኛው ነው ልትይት ትችያለሽ። እንዴት ነው ልጄን በዚህ መንገድ ልመራው የምችለው የሚሉት ጥያቄዎች ወሳኝና መልስ ልናገኝላቸው የሚገቡን ናቸው። የእግዚአብሔር ቃል በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ይህ መንገድ የቱ እንደሆነ ነግሮናል። እኔ መንገድና እውነት፣ ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። እውነተኛው መንገድ በኢየሱስ ማመንና የእርሱ ተከታይ መሆን ነው። ታዲያ ኢየሱስ ማን ነው? መጽሐፍ ቅዱስ ኢየሱስ የእግዚአብሔር ልጅ እንደሆነ ይነግረናል። ከሁለት ሺህ ዓመት በፊት እግዚአብሔር ልጁ ኢየሱስን ወደዚህ ምድር የላከው ሕፃን አድርጎት ነበር። ይህም የሆነው የሰው ልጆችን ሕይወት ያልፍበትና ይረዳን ዘንድ ነው። ልክ እንደኛ ኢየሱስ አድጓል። ልክ አሁን እንዳወራናቸው ሕፃናት ነበረ። መጽሐፍ ቅዱስ ኢየሱስ በእውቀት በጥበብና በሥጋ በሰውም በእግዚአብሔርም ፊት ያድግ እንደነበረ ይናገራል። ኢየሱስ የእግዚአብሔር ልጅ እንደሆነ ስለ ኀጢአታችን በመስቀል ላይ እንደ ሞተ የማያመን የዘላለም ሞት ይጠብቀዋል። ነገር ግን የእግዚአብሔር ሐሳብ ለሁላችንም የዘላለም ሕይወት ነው። ስለዚህ ለልጆቻችን ይህንን ማስተማር አለብን። ልጆቻችን ኢየሱስ መንገድ እውነትና ሕይወት እንደሆነ በሚገባ ሊረዱ ይገባል። ውድ አድማጮች ባለፉት ሳምንታት እውነተኛ አምልኮ ላይ ጥቂት ሀሳቦችን አንስተን ተወያይተናል። ዛሬም ከዚያ የቀጠለውን ክፍል ይዘን ቀርበናል። አብራችሁን ቆዩ። የምናመልከውን ማወቅ። እግዚአብሔርን ማምለክ የሚፈልግ ሰው ሁሉ የማመልከው ማንን ነው ለሚለው ጥያቄ በቅድሚያ መልስ ማግኘት አለበት። ብዙ የምናመልካቸው ነገሮች ሊኖሩ ይችላሉ። አንዳንዶቻችን ሃይማኖታችንን፣ ልማዳችንን፣ አንዳንዶቻችን መልካችንን፣ ጸጉራችንን አንዳንዶቻችን ዘራችንን አንዳንዶቻችን ትምህርታችንን የመሳሰሉትን ልናመልክ እንችላለን ሌላው ቀርቶ ኃጢአትን እንኳ የሚያመልኩ አሉ በኃጢአት የሚመኩና ኃጢአታቸውን እንደ ጀብዱ ሲተርኩ የሚሰሙ አሉ ክርስቲያኖች ግን የምናመልከው እግዚአብሔርን መሆን አለበት እግዚአብሔር ኤልሻዳይ ነው ሁሉን የሚችል ሁሉን የሚያውቅ በሁሉ ቦታ የሚገኝ የማይለወጥ የዘላለም አምላክ ነው ችሎታው አይመረመርም። መንገዱ አይታወቅም። ሐሳቡም ከሰው ሐሳብ በላይ ነው። ስለዚህ እግዚአብሔርን ለማምለክ በተንበረከክን ቁጥር በአእምሯችን በመንፈሳችን ውስጥ የምናስበውና የምናሰላስለው በፈጣሪነቱ፣ በአዳኝነቱ፣ በአጽናኝነቱ የምናውቀውን እግዚአብሔር መሆን አለበት ይህን ሁሉ የሆነልኝን ጌታ ነው የማመልከው እያልን ከዚህም ሌላ በሚገባ ተረድተን ልናመልከው ይገባል። ያምልኳችን መሰረት አንደኛ የምናምልከው እግዚአብሔር አብን ነው። በፍጹም ፍቅሩ የወደደንና ልጁን የላከልንን አምላክ ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወደዋልና ይላል ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በልጁ በጌታ በኢየሱስ ክርስቶስ ከራሱ ጋር ያስታረቀን አምላክ ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታረቅ ነበርና ይላል ሁለተኛ ቆሮንቶስ ምዕራፍ አምስት ቁጥር አስራ ዘጠኝ ላይ። እግዚአብሔር እንደ አባታችን እንድንቀርበው የልጅነትን መንፈስ የሰጠን አባት ነው። ገላትያ ምዕራፍ አራት ቁጥር ስድስት ላይ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል። በልጁ በኢየሱስ ክርስቶስም ልንገምተው የማንችለውን በረከት ያፈሰሰልን የበረከት ሁሉ ምንጭ ነው። ኤፌሶ ምዕራፍ 1 ቁጥር 3 ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። ቤተሰብ እንሆን ዘንድ በክርስቶስ በኩል የጥልን ግድግዳ አፍርሶ ቤተኞች ያደረገን አምላክ ነው። ኤፌሶ ምዕራፍ 2 ቁጥር 19 ላይ እንግዲያስ ከእንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይላል። ልጆቹ የመሆነ ስልጣን ሰጥቶናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። እንግዲህ የምናመልከው እግዚአብሔር አብ እነዚህን ሁሉ አድርጎልናል። ሁለተኛ የምናመልከው በክርስቶስ የቃል ጸጋ ነው። ወደ እግዚአብሔር አብ ፊት ቀርበን ማምለክ የምንችለው ደግሞ በጌታ ኢየሱስ ክርስቶስ በኩል ነው። ያለ ጌታ ኢየሱስ እግዚአብሔርን ማምለክ የሚችል ሰው የለም። ወደ አብ ፊት መቅረብ የምንችለው በእርሱ በኩል ብቻ ነው። ወደ አብ ቀርበን ማምለክ እንድንችል የኀጢአታችንን ዕዳ ከፈለልን። በደሙ እያነጻ ዕለት በዕለት ብቃትን ይሰጠናል። አንደኛ ዮሐንስ ምዕራፍ 1 ቁጥር ሰባት ላይ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነፃናል ይላል። ወደ አብ እንድንገባ መጋረጃውን ቀደደልን። ማቴዎስ ወንጌል ምዕራፍ 27 ቁጥር 51 ላይ እነሆም የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ ይላል። ጌታ ኢየሱስ ክርስቶስ በመስቀል ላይ በተሰቀለ ጊዜ የቤተ መቅደስ መጋረጃ ተቀደደ። በእግዚአብሔርና በሰው መካከል የነበረው የጥል ግድግዳም ፈረሰ። ወደ አብ የሚያስገባውን በር ከፈተልን። በሩ እኔ ነኝ፣ በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል አለ ኢየሱስ በዮሐንስ ወንጌል ምዕራፍ 10 ቁጥር 9 ላይ። መንገድ ሆነልን። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። በእግዚአብሔር ፊት መቆም የሚያስችለንን ጸጋ ሰጠን። እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናልና ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 16 ላይ ። እውነትን አስጨበጠን። የአምልኮ መሰረቱ እውነት እንደመሆኑ መጠን ጌታ ኢየሱስ ጸጋንና እውነትን ተሞልቶ ወደኛ መጣ። አማላጃችን ሆነ። መጽሐፍ ቅዱስ ጌታችን ኢየሱስ ክርስቶስ እስከ ዛሬ ድረስ በአብ ቀኝ የተቀመጠ ሊቀ ካህናችን እንደሆነ ይነግረናል። ሊቀ ካህን ደግሞ ስለ ህዝቡ ኃጢአት ይማልዳል፣ ህዝቡንም ወክሎ በእግዚአብሔር ፊት ይቀርባል። አሁንም እርሱ በሰማይ ይማልዳልና ወደ እርሱ የሚመጡትን ሁሉ ያድናቸዋል። እርሱ የዘላለም አምላክና የዘላለም አምባ ስለሆነ በእግዚአብሔር ቀኝ ተቀምጦ ይማልድልናል። ኢየሱስ ስሙን ሰጠን። ያለ ጌታ ኢየሱስ ክርስቶስ እግዚአብሔር አብን ማምለክ አይቻልም። ስለዚህ ነው የእግዚአብሔር ቃል ከሰማይ በታች የሚያድን ሌላ ስም የለም የሚለው። ከኢየሱስ ስም በስተቀር መላእክትም ቢሆኑ ወይም ማንም ሥጋ ለባሽ የሚያድን መድኃኒት የሌለው ነው። ምክንያቱም የሚያድን አንድ ስም ብቻ ነው። በዚህ ስም ብቻ ነው ወደ እግዚአብሔር ፊት መቅረብ የምንችለው። ያም ስም ከስሞች ሁሉ በላይ የሆነ የጌታችን የኢየሱስ ክርስቶስ ስም ነው። መዳን በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። ሶስተኛ እግዚአብሔርን ማምለክ የምንችለው በመንፈስ ቅዱስ ኃይል ነው። ወደ እግዚአብሔር ፊት መቅረብ የምንችለው በክርስቶስ ኢየሱስ ሲሆን፣ የምናመልከው በመንፈስ ቅዱስ ጸጋና ኃይል ነው። መንፈስ ቅዱስ በአምልኮ ብዙ ነገርን ያደርግልናል። መንፈሳችንን ከእግዚአብሔር መንፈስ ጋር ያገናኛል። ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ ይላል ገላትያ ምዕራፍ 4 ቁጥር 6 ላይ። ያ መንፈስ የእግዚአብሔር ልጆች መሆናችንን ይመሰክራል። የመንፈስ አንድነት ከሌለን እግዚአብሔርን ማምለክ አንችልም። ስለዚህ መንፈስ ቅዱስ የሚያደርገው ይህንን ነው። መንፈስ ቅዱስ ይጸልይልናል። እንዴት መጸለይ እንደሚገባን በማናውቅበት ጊዜ መንፈስ ቅዱስ በማይነገር መቃተት ስለኛ ይጸልይልናል። የጸሎትን ሕይወትና የአምልኮን ሕይወት በውስጣችን ያፈሳል። እንዲሁም ደግሞ መንፈስ ድካማችንን ያግዛል እንዴት እንድንጸልይ እንደሚገባን አናውቅምና፣ ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ይላል ሮሜ ምዕራፍ 8 ቁጥር 26 ላይ አንዳንድ ጊዜ መጸለይ ካስቸገረንና ሐሳባችን ከተበታተነብን እንደዚህ ብለን እንጸልይ፣ እግዚአብሔር መንፈስ ቅዱስ በዚህ ሰዓት መጸለይ ይፈልጋለሁ። አይምሮይን ተቆጣጠር ብንል ወዲያውኑ ለውጡን እናያለን፣ መንፈስ ቅዱስ መጥቶ ይቆጣጠረናል። መንፈስ ቅዱስ የመጣው ለዚህ ነው። መንፈስ ቅዱስ በውስጣችን ሆኖ ጌታ ኢየሱስን እንድናከብረው፣ እንድናመልከው፣ እርሱን ከፍ ከፍ እንድናደርገው ይህንን ይሰራል። የአምልኳችን ትኩረት አንደኛ እግዚአብሔር ራሱ ፈጣሪነቱ፣ ቅድስናው፣ ኃይሉ፣ ችሎታው፣ ምህረቱ፣ ቸርነቱ፣ አባትነቱ ናቸው። ሁለተኛ ጌታችን ኢየሱስ ክርስቶስ አዳኝነቱ፣ ፍቅሩ፣ ጸጋው፣ ጽድቁ፣ ፈዋሽነቱ፣ እረኛነቱ ናቸው። ሦስተኛ መንፈስ ቅዱስ መንፈስ ቅዱስ ስራው አጽናኝነቱ፣ መሪነቱ፣ ረዳትነቱ፣ ሰጭነቱ፣ አስተማሪነቱ ናቸው። የአምልኮ ትኩረት ሙሉ በሙሉ በእግዚአብሔር ላይ ካልሆነ ልምምዳችን እውነተኛ አምልኮ አይደለም ማለት ነው። ወደ ራሳችንና ወደ ሌሎች መመልከት ከጀመረን አምልኳችን የግብዞች አምልኮ ይሆናል። ትኩረታችን የአመላለክ ሁኔታ ላይ ከሆነ አምልኳችን ሕይወት የሌለው ስርዓት ብቻ ይሆናል። የአምልኮ ትኩረት ከመጀመሪያ እስከ መጨረሻ እግዚአብሔር መሆን ይኖርበታል። እንግዲህ የተወደዳችሁ አድማጮች ለዛሬ በዚህ ላይ እናበቃለን። ሳምንት ተከታዩን ክፍል ይዘን እንመለሳለን። እንግዲህ የተወደዳችሁ አድማጮች ለዛሬ ያልነውን ወደ ማጠቃለሉ ደርሰናል። በፕሮግራማችን ላይ ያላችሁን አስተያየት፣ ምክር፣ ልዩ ልዩ መጣጥፎች፣ ግጥሞች ቢኖሯችሁ በአድራሻችን ጻፉልን። እኛም ጠቃሚነቱን ገምግመን አየር ላይ እናውላለን። እስካሁን ቆይታችሁ ፕሮግራማችን ስለተከታተላችሁ ጌታ አብስቶ ይባርካችሁ። እስካሁን ሳስተናግዳችሁ አብሬያችሁ ቆየሁት እኔ አስራት ፈይሳ ነኝ። ከመሰናበቴ በፊት አድራሻችንን አስታውሳችኋለሁ። አድራሻችን የምስራች ድምጽ መገናኛ ዘዴዎች ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። ሳምንት በተመሳሳይ ፕሮግራም እስከምንገናኝ በሰላም ደሩ።